ዛሬ ሐምሌ 19፣ 2013 ዓ.ም ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶዎች መካከል እነዚህ ልጆች ግን ሊማሩ ሲመጡ እኔ ደግሞ እግዚአብሔር ጤናውን ሰጥቶኝ የሆነች ትቅሽዬ የማቃት ነገር ሰጥቶኝ ወደዚህ ስመጣ ያለኝን የሌለኝን ነገር ለመስጠት መሞከር በወሬ ሳይሆን ፕራክቲካሊ ያየ ነው። ዲስፕሊን ያለው ሰው ነው። በእውነት የእውነቴ ካወቅኳቸው የጥበብ ሰዎች ውስጥ በጣም ለእኔ ትልቅ ዋጋ ያለው ፍቄ ቀድሞ የተሰማው ታዋቂው ተዋናይና ደራሲ ፍቃዱ ከበደ ነው። በመቀጠል ደግሞ የሰማነው የፍቃዱ የቲያትር ጥበብ ካስተማራቸው ወጣቶች መካከል አንዱ የሆነው ቴዎድሮስ ሽዋን ግዘውን ነው። ሙሉ ቆየታችን ቆየት ብሎ ይሰማል። አሁን ባህር አራት የመንግስት ሙዚየም አለ። ስሰበሰብ ለጉሩ አይደለም ቴን ፐርሰንት ኦፍ ማይ ኮሌክሽን የላቸው እኔ ከ13 ሺህ በላይ እቃዎች አለ። የሰማችኋቸው በኢትዮጵያ ትልቁ የግል ሙዚየም ባለቤት የሆኑትን አቶ አብዱላሂ አልሸሪፍን ነው። ስለ ቅርስ ጥበቃ እንቅስቃሴያቸው ቆየት ብለን ሙሉ ሀሳባቸውን እንሰማለን። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩ መመራለው፣ እሊያስ አስማሪ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሸ ቆየ። አመሰግናለሁ ሀብታሙ። በሰሜን ናይጄሪያ ዳማሲ የምትሰኝ ከተማ ውስጥ የሚገኝ ቤተል ባፕቲስት ሁለተኛ ደረጃ ትምህርት ቤት ውስጥ ታጣቂዎች በሐምሌ ወር መጀመሪያ ላይ አግታዋቸው ከነበሩት ከ120 የሚበልጡ ተማሪዎች መካከል 28ቱን ለቀዋቸዋል። የቤተ ክርስቲያናት ኃላፊዎችም ትላንት ሕጻናቱን ለወላጆቻቸው አስረክበዋል። ሆኖም አሁንም ከ80 በላይ የሚሆኑ ተማሪዎች በታጣቂዎች እጅ እንደሚገኙ የባፕቲስት ቤተ ክርስቲያን ፕሬዝዳንት የሆኑት ሬቨረንድ እስራኤል አካኒ ተናግረዋል ተጠቅሷል። ባለፈው ወር ሰኔ 28 ከትምህርት ቤታቸው ከተጠለፉ ተማሪዎች ውስጥ እስካሁን 34ቱ በታጣቂዎች ተለቀው ወይም ጠፍተው ወደ ቤታቸው ቢመለሱም ቀሪዎቹ መቼ እንደሚለቀቁ የሚታወቅ ነገር የለም። ታጣቂዎቹ ለእያንዳንዳቸው ተማሪዎች 500 ሺ ናይራ ወይም 1200 የአሜሪካን ዶላር ጠይቀዋል። እስራኤል ትላንትና በጋዛ የአየር ጥቃት አካሂዳለች። ጥቃቱ የደረሰው ከፍልስጤም የተለቀቁ የእሳት ማቀጣጠያ ፊኛዎች በእስራኤል ውስጥ እሳት በማስነሳታቸው ሲሆን በእሳቱ ምክንያት ግን የደረሰ ጉዳት የለም። የእስራኤል ጥቃት በሰሜን ጋዛ የሚገኝ ሰፊ ቦታና በደቡብ የሐማስ እስላማዊ አገዛዝ የወታደራዊ ማሰልጠኛ ቦታ ላይ ያነጣጠረ እንደነበር የፍልስጤም የጸጥታ ኃይል ምንጮች ለኤኤፍፒ የዜና ወኪል ተናግረዋል። በጋዛ የሚገኙ አማጽያን ጥቃት በሰነዘሩ ቁጥር እስራኤል እንደምታደርገው ከሚሳይል ጥቃቱ በፊት በባህር ዳርቻ ላይ የሚገኘውን ከግማሽ በላይ የሚሆን የአሳ ማጥመጃ ክልሎችን ዘግታለች። ከፍልስጤም የተለቀቁት ፊኛዎች እስራኤል በፍልስጤም ዙሪያ ከባ በያዘቻቸው ቦታዎች ዙሪያ የሚገኙ የእርሻ መሬቶች ላይ እሳት ለማስነሳት ታስበው የተሰሩ ናቸው። ከዚህ ቀደም ተመሳሳይ ፊኛዎች በእስራኤል መሬት ላይ እሳት ያስነሱት በዚህ ወር መጀመሪያ ላይ ነበር። ወደ ኮቪድ ወሬዎች ስናልፍ የአፍሪካ ሀገራት የሚያስፈልጋቸውን የኮቪድ ክትባት ለማግኘት ትንቅንቅ በያዙበት በዚህ ወቅት ዝምባብዌ ከቻይና የተገዛ አንድ ሚሊየን ሲኖቫክ ክትባት ትላንት ተረክባለች። ከቻይና የተላከውን ክትባት በሀገራቸው የተቀበሉት የዚምባብዌ የገንዘብ ሚኒስትር ቱሊ ንኩቤ ዚምባብዌ 12 ሚሊየን ክትባቶችን ከቻይና ና ክትባቱን ለማዳረስ በተባበሩት መንግስታት ድርጅት የተቋቋመው ኮቫክስ ለማግኘት 92 ሚሊየን ዶላር መክፈሏን ለጋዜጠኞች ተናግረዋል። ንኩቤ ያክለው የክትባት መርሃ ግብራችን በጥሩ ሁኔታ እየተካሄደ ነው። በመጀመሪያው ዙር ክትባት በቀን 5 ሰዎችን እየከተብን ነው። ግባችንን ለመምታት በጥሩ ሁኔታ እየተጓዘን ሲሆን ይህም ኢኮኖሚያችንን ለመክፈትና ለማገገም ይረዳናል ብለዋል። በዩናይትድ ስቴትስ ዴልታ የተሰኘው የኮሮና ቫይረስ ዝርያ በተለይ ክትባቱን ለመውሰድ ፈቃደኛ ያልሆኑ ሰዎች በብዛት በሚገኝባቸው ግዛቶች እየተስፋፋ መምጣቱን ተከትሎ የኮሮና ቫይረስ ተያዦች ቁጥር እየጨመረ መሆኑን የሀገሪቱ የተላላፊ በሽታዎች ባለሙያ የሆኑት አንቶኒ ፋውቺ ተናግረዋል። በሲኤንኤን የቴሌቪዥን ጣቢያ በሚተላለፈው ስቴት ኦፍ ዘ ዩኒየን የተሰኘ ፕሮግራም ላይ ቀርበው ወደ ተሳሳተ አቅጣጫ እየሄድን ነው ያሉት ፋውቺ ሀምሳ ከመቶ የሚሆነው ሰው እንዳልተከተበ ገልጸው ይህ ትልቅ ችግር ነው፣ እራሳችንን አደጋ ላይ እየጣልን ነው ብለዋል። በዩናይትድ ስቴትስ ወደ ሆስፒታል የሚገቡ የሟቾች ቁጥር በዓመቱ መጀመሪያ ላይ ከነበረው ጋር ሲነጻጸር እጅግ አናሳ ቢሆንም በክትባቱ ላይ ጥርጣሬ ባላቸው የተወሰኑ ግዛቶች በቫይረሱ የሚያዙ ሰዎች ቁጥር ግን በከፍተኛ ሁኔታ እየጨመረ ይገኛል። ያሳለፍነው ቅዳሜ በሀገሪቱ ከ51ሺ በላይ አዲስ የቫይረሱ ተያዦች ቁጥር የተመዘገበ ሲሆን ይህም ባለፉት ሁለት ሳምንታት ከነበሩት ጋር ሲነጻጸር የ172 ከመቶ ብልጫ አለው። ከቅርብ ሳምንታት ወዲህም በቀን ከ250 በላይ ሰዎች ለሕልፈት እየተዳረጉ መሆኑንም ዘገባው ጨምሮ አመልክቷል። በመጨረሻም በቶኪዮ እየተካሄደ የሚገኘውን የኦሎምፒክ ውድድር በዩናይትድ ስቴትስ ወደ 17 ሚሊየን የሚጠጋ ሰው መመልከቱን ኤንቢሲ የተሰኘው የቴሌቪዥን ጣቢያ ሲያስታውቅ ከአምስት ዓመት በፊት በሪዮ ዴ ጀነሮ የተካሄደውን መክፈቻ ከተከታተለው ሰው ጋር ሲነጻጸር በ36 ከመቶ ቀንሶ መገኘቱ ተዘግቧል። 17 ሚሊዮን ተመልካቾቹ የመክፈቻ ዝግጅቱ ሲጀመር በቀጥታ የተከታተሉትንና በሌላ ጊዜ ቆይተው የተመለከቱትን እንደሚጨምርም ተገልጿል። ኤንቢሲ እንዳስታወቀው በሪዮ የተካሄደውን የመክፈቻ ስነስርዓት በቴሌቪዥን እና በበይነ መረብ አማካኝነት የተከታተለው 267 ሚሊየን ሰው ሲሆን ከዘጠኝ ዓመት በፊት በለንደን የተካሄደውን መክፈቻ የተከታተለው 47 ሚሊየን ሰው ከፍተኛው የተመልካች ቁጥር ሆኖ ተመዝግቦ ነበር። አድማጮች ለሰዓቱ ያስኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ስመኝሽል ለቀደሙት ዜናዎች እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አስተያየታችሁን በማህበራዊ መገናኛ ገጾቻችን በኩል አድርሱን። ቪኦኤ አምሐሪክ መገኛችን ነው። ወደ ቀደመው መሰናዱ እንሻገር። የዛሬ ምሽት እንግዳችን ፍቃዱ ከበደ ተዋናይ፣ የአጫጭር ወጎች ጸሐፊ፣ በቲያትር ፍቅር ለወደጉ ወጣቶች ደግሞ የሙያ መምህርም ነው። በዘርፉ ለነበረው አበርክቶት የፌዴሪ ባህልና ቱሪዝም ሚኒስቴር ሐምሌ 12 2013 ባዘጋጀው የምስጋናና ሽልማት ስነስርዓት ላይ ለክብር ከበቁት የኪነ ጥበብ ሰዎች መካከል አንዱም አድርጎታል። ከጥቂት ቀናት በፊት ባደረግነው ቆይታ ወጣቶችን የቲያትር ጥበብ ለማስተማር እያደረገ ስላለው ጥረት ጠይቀ ነው ነበረ። ከዚያ በፊት ግን ፍቃዱ የሚታወቅባቸውን የኪነ ጥበብ ስራዎች ያስታውሰናል። ሜዳሊያ የሚባለው ሯጭ ሆኜ የሰራሁት ብዙ ሯጮች የወደዱት እና ዘፋኞች የወደዱት ቴያትር። እኔም ደግሞ ሩጫ ያው ከባድ ሞያ እንደሆነ አምናለው። ሜዳሊያ ቲያትር በአንደኝነት አስቀምጠዋለሁ። አሁን በመታየት ላይ ያለው ደግሞ ባቢሎን በሳሎን የሚሰኘው ቲያትር በጣም በጣም የሳቅ ምንጭ ነው። አሁን ድረስ እንግዲህ እነ ዓለማየ ታደሰ እነ ሉሊ አሻጋሪ እንግዲህ ዛሬ ሀያ ዓመት ነው የጀመሩት። እኔ ደግሞ እኔና ዳንኤል ተገኝ ደግሞ ከገባን አስራ ሁለት ዓመት ሆኖታል። እንግዲህ አስብ ይህን ሁሉ ዓመት በሳቅ እየታየ ነው። አንዳንድ ሰዎች እንደውም ሌላ ቲያትር አትችሉም ወይ አትሰሩም እንዲ ይባላል። ግን አንተም እዚህ ላይ ጥናት ማለት ትችላለ። በሰለጠነው ዓለም ላይ አ ሀ ዓመት ከዛም ዓመት በላይ አንዳንድ ቲያትሮች የተለያዩ ተዋናዮች እየተለዋወጡ ይታያሉ። ከዛ ደግሞ አገር ፍቅር የተጫወትኳቸው ብዙ ቲያትሮች አሉ። መስተፋቅር የሚባል ቆንጆ ቲያትር ነበረ። የማኪያቬሊ ቲያትር ነው ዳግሞ የፈሪሳን ያዘጋጀው ኃይሉ ፀጌ የጻፈው ከራስ በላይ ራስ የሚባል ከአበበተምትም ጋር ከየለን በድሉ ጋር ከሄኖ ጌታቸው ጋር የተጫወትኩ ቆንጆ ቆንጆ ቲያትሮች አሉ። በአጋጣሚ እድለኛ ሆኜ ከምወዳቸውና ከማከብራቸው አሪፍ አሪፍ አዘጋጆች ጋር ተጫውቻለው። እንግዲህ እነዚህ ቲያትሮች ለእኔ በጣም የሳቅ ምንጭ ናቸው ላለዋት ሌላው ብዙ አድማጮች ያልሰሙት ጉዳይ የቲያትር መምህር መሆንህን ይመስለኛል። ተሰጦ ያላቸውን ወጣቶች አሰባስበ ቲያትር ታስተምራለህ፣ ከታዋቂ ሰዎች ጋር የልምድ ልውውጥ እንዲያደርጉም ታግዛለህ። ይህን ተግባር እንድትፈጽም ያነሳሱ ምክንያቶች ምንድን ናቸው? ተማሪዎችስ በምን ሁኔታ ላይ ይገኛሉ? ይህን ያደረገኝ ምን መሰለህ? ቄራ አምሳ አንድ ቀበሌ አርባ ሁለት ቀበሌ አርባ ሶስት እንደዚህ የተለያዩ አዳራሾች። እኔ ቢኒያም ወርቆ ነው እንግዲህ የኛ ኮች ኮች እንለዋለን ሞሪኖ ነው የምንለው። በቲያትር በኳሱ ሞሪኖ በተለያየ ምክንያት እንደሚወጣ እኛ ደግሞ ቢኒያም፣ ለእኛ ቢኒያም ወርቆ አሰልጣኛችን ነው። ቲያትር ያኔ ያስጀመረን ከልጅ ልጅ እያለን የዛሬ ሀያ ዓመት ልጅ እያለን እንግዲህ ከትምህርት ቤት ወጥተን ወዲያ ወዲህ ምናምን ስንል እሱን ያስተማረን እና በጣም በስቃይ አልፈናል። እውነት ለመናገር እንዳልኩ ደግሞ ክልል አስራ ሁለትን የቲያትር ማር ነበር የስድስት ቁጥር የትራንስፖርት አንድ ብርና ስሙን ያተን አጥቼ እኔ ከአራት ኪሎ ቄራ እየተመላለስኩ ጉማር ነበረ። ብዙ ስቃዮች ነው ያየሁት። ከዛ እኔ ያለፍኩበትን ሳየው በጣም ከባድ ነው። ከዛ እነዚህ ልጆች ግን ሊማሩ ሲመጡ እኔ ደግሞ እግዚአብሔር ጤናውን ሰጥቶኝ የሆነች ትንሽዬ የማቃት ነገር ሰጥቶኝ ወደዚህ ስመጣ ያለኝ የሌለኝን ነገር ለመስጠት የምሞክረው ምክንያቱም እነዚህ ልጆች ድንች እንነግድ ወይ ቲማቲም እንነግድ፣ ቃሪያ እንነግድና እናትርፍ ወይ ደግሞ አሁን እንደሚያደርጉት ስግብግብ ነጋዴዎች እናቶቻችንን እናስለቅስ፣ አስር ብር የሚሸጠውን አምሳ ብር እንሽጥ አይደለም ያሉት፣ የምወደውን ሙያ ወደውን የመጡት ስለዚህ ያለ የሌለኝን ጊዜ ያለ የሌለኝን ነገር ተዘጋጅጄ ተጠንቅቄ ነው ሄጄ የሚሰጠው ምክንያቱም ያለፍኩበትን ነገር አውቃለሁ። ከእንደገና ደግሞ የቲያትሩን ቅድም እንጠቅሽላለሁ። ቲያትሩ የቲያትሩ መንፈስ አቋሉ እንዴት ከባድ እንደሆነ እንዴት ይበላል የወገብህን መሃሉን እከክ ብትባል በቃ በጣም ወይ ሰው ካላከከል በጣም አስቸጋሪ ነው። የቲያትር ሕይወት የመድረክ ሕይወት በጣም ከባድ ነው። ስለዚህ ስግብግብ ብዬ ነው ያለኝን ለመስጠት፣ እግዜር የሰጠኝን ጸጋ በንባብ በትምህርት ያገኘኋትን ከተለያየ ቦታዎች፣ ከጓደኞቼም፣ ከትምህርትም፣ ከመጽሐፍም ያገኘትን ነገር ለመስጠት ስግብግብ ብዬ የሚሄደው በዚህ ምክንያት ነው። ከዛ ደግሞ እኔ እድለኛ ሆኜ አብዛኞቹ ስልጠና የሰጧቸው ልጆች ትልልቅ ቦታ ነው ያሉት። አንዳንዶቹ ምን አንዳንዶቹ አብዛኞቹ ደግሞ በልጠውኛል። ስለዚህ እንዴት እንደምደሰት እና ቅድምም ጠቅሼልሃለሁ ዘላለም ዓለማችንን አንደኛ ነኝ ከሚሉ አንዳንድ ሰዎች ይሄኛው ደስ ይላል። መምህሩ ተማሪዎቹ በለጡት ከተባለ ቆመ ማጨብጨብ አለብህ አንተ፣ ምክንያቱም እኔ ማስተምረው እንዲበልጡኝ ነው እንዲበልጡኝ ካለበለዚያማ ዝም ብዬ ደሞዝ እንዲከፈለኝ ነው ምዳከረው እና አብዛኞቹ አሪፍ ፀሐፊዎች ሆነዋል። አብዛኞቹ አሪፍ ተዋናይ ሆነዋል። አብዛኞቹ አሪፍ አዘጋጆች ሆነዋል። ለምሳሌ አላዛር የሚባል ልጅ አለ። አላዛር ሳልልኝ፣ ይኔ ተማሪ ነው። ቴድሮስ ሸዋንግዛው፣ ሰላም ተስፋዬ፣ አናን ታሪክ፣ ቃል ኪዳን ጥበቡ፣ እነዚህ በቃ በጥቂቱ እነዚህ በጣም አሪፍ አሪፍ የሚባሉ ናቸው። ስለዚህ በዚህ ምክንያት ነው ከተዋናዩ ደራሲውና መምህሩ ፍቃዱ ከበደ ጋር የጀመርነውን ጨዋታ እዚህ ጋር እገታ እናድርግና ሁለት ወጣት ከያንያን እንተዋውቅ። በሚሰጠው የቲያትር ስልጠና ውስጥ ያለፉ፣ በዘርፉ ውስጥ ተስፋ የሚጣልባቸው ከያንያን ናቸው። ሻዊት መኮንንና ቴዎድሮ ሸዋን ጊዜ ይባላሉ። ስለመምህራቸው ፍቃዱ ከበደ ጥቂት እንዲነግሩኝ ጠይቄያቸዋለሁ። በመጀመሪያ እጅግ ስለምወደውና ስለማከብረው ውዱ መምሬ እንዲሁም ወንድሜ ስለ ፍቃዱ ከበደ እንድናገር እድሉን ስለሰጠኝ ከልቤ አመሰግናለሁ። ፍቃዱ ከበደን የምታውቂው ከመቼ ጀምሮ ነው ላልከኝ፣ ከ20 ዓመ ምት ጀምሮ ነው፣ በእኛ አቆጣጠር ማለት ነው። አንድ ተማሪ ለመማር ፍላጎት ካለው የቱንም ያህል ደግሞ የፈጀበትን ጊዜ ፈጅቶበት በቃ በጣም ብቁ ያደርጓል። ምንም አይደክመውም፣ በቃ አይሰለችውም። እንደውም በጣም የሚገርምኝ ይሄ ባህሪው አንዳንድ ተማሪዎች ሰው ፊት የመቅረብ ፍርሃት ያላቸው የሚፈሩ ልጆች ለምሳሌ እኔ ሰው ፊት ቀርቦ ስሜን እንኳን የመናገር በጣም ፈራ ነበር፣ እርበተበት ነበር። ግን በሱ ከፍተኛውን እርዳታና ጥረት መድረክ ላይ ወጥቼ ለመተወን በቃ ሌላ ዓለም ውስጥ ገብቼ እንድተዉ ነው ረድቶኛል። ያ ደግሞ በጣም ለእኔም ትልቅ ስኬት ነው፣ ለእሱም እርግጠኛ ነኝ፣ ምክንያቱም ከምን እንዳነሳኝ እንዴት እንዳስተማረኝ ስለሚያውቀው ለእሱም ትልቁ ስኬት ነው። ለዛ ደግሞ ከልቤ በጣም አመሰግነዋለሁ። ይሄ ተማሪዎቹ አንባቢ እንድንሆን በጣም ይፈልጋል እና መድረክ ላይ ስራ ስንሰራ መጽሐፍ ገዝቶ በራሱ ውጪ ማለት ነው ለብዙ ተማሪ ይሸልማል። ማስቲካ ስታኝክ ምናምን ካየ ምን ይላል መሰለኝ እኔኮ መጽሐፍ ገዝቼ የሚሸልማሽ ከልጅ ወተት ላይ ቀንሼ ነው። ማስቲካ ከምታኝኩበት፣ በርገር ከምትበሉበት ለምን መጽሐፍ አትገዙም የሚለን ነገር ሁሌ አይረሳኝም። ፍቄ የሚገርም የሚገርም ድንቅ አስተማሪ የመልካም ስብዕና ባለቤት የሆነ እና ለሙያው የመጨረሻ የመጨረሻ ትልቅ ዲስፕሊን ያለው በወሬ ሳይሆን ፕራክቲካሊ ያየነው ነው። ዲስፕሊን ያለው ሰው ነው። በእውነት የእውነቴን ካወኳቸው የጥበብ ሰዎች ውስጥ በጣም ለእኔ ትልቅ ዋጋ ያለው ፍቅር ነው። ከምንም በላይ መጀመሪያ ዲስፕሊን ያለው ወጣት ሞያ፣ እውቅና ምናምን የምትለው ብዙ ነገር፣ ችሎታ የምትለው ዘግይቶ ይመጣል። ዲስፕሊንን የመሰለ ነገር ግን የለም ነው የሚለው ሁሌ። የእውነት እኔ አዲስ አበባ ዩኒቨርሲቲ ገብቼ ተምሬያለሁ። ቲያትሬ ካላት ተመርቄ ወጥቻለሁ። እኔ እዛ ያላገኘሁትን ፍቄ ነው። በቃ እኔ ከሰራኝም ሰራኝ የምለው ፍቄ ነው። እውነት ለመናገር እማትረሱት ላልከኝ በአጋራህ ደስ የሚለኝ የፍቄ ክላስ በየ15 ቀኑ የምናዘጋጀው ፐርፎርም ከማድረግ በዘለለ ደግሞ በጎ አድራጎት ላይ ይሰራል። ሁሌ እንደዚህ ገንዘብም እያዋጣን ልብስ፣ ጫማ ምናምን ይዘን እንሄዳለን። በህይወት የማረሰው ግን መቄዶኒያ ሄደን እዛ የነበሩትን ሰዎች ቲያትር አቅርበንላቸው የተወሰነ ብር አዋተን ጫማ፣ ልብስ ያለንን ሁሉንም ነገር ይዘን ሄደን የጠየቅናቸው እና በጣም ደስ ብሏቸው ሽማግሌዎቹ አሮጊቶቹ አረጋውያኑ በጣም ደስ ብሏቸው እስቲ እንደዚህ እየመጣችሁ ትንሽ እንኳን አዝናኑን፣ በጣም ነው የምናመሰግነው ምናምን ብለው መርቀውን የሸኙን ጊዜ የእውነት የእውነት መቼም መቼም በህይወት የማረሳው እሱ ትልቁ ጊዜ ነው። አጠቃላይ ከፍቄ ጋር ያሳለፍኩት ጊዜ ገና ከዚህ በኋላ የማሳልፈው በጣም የማደንቀው በጣም የምወደው ሰው ነው ፍቄ እና በጣም ደስተኛ ነኝ። በጣም እኔ ነገ በጥበብ በቲያትር ትልቅ ቦታ ብደርስ የፍቄ ጋር ያሳለፍኩት ህይወት ነው የሰራኝ ብዬ ነው በልበሙሉነት የምመሰክረው። ሸዊት መኮንንና ቴዎድሮስ ሸዋንግዘውን በአድማጮች ስም እናመሰግናለን። አድማጮች፣ የዚህ ዝግጅት ሙሉ ቅጂ በገጻችን ላይ ይገኛል፤ እንድታዳምጡትም እንጋብዛለን። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ቀጣዩ መሰናዶ ወደ ሀረር ይወስድናል። በዚያ ከሚገኙት ሶስት አስርት ዓመታትን በላይ በግል ተነሳሽነት ቅርሳ የሀገር ቅርስ እየጠበቁና የግል ቤተ መዛግብት ያቋቋሙ ሰውም አዲስ ቸኩል ያስተዋውቀናል እንደሚከተል ይቀርባል ማንነታቸውና ታሪካቸው ለማወቅ ካላቸው ጉጉት ባሻገር ከ31 ዓመት በፊት በ1982 ዓ ም 25ኛ ዓመቱን ያከብር የነበረው የሀረሪዎች ባህላዊ ሙዚቃ ባንድ ወይም ሙጋድን የተመለከቱ የድምፅና መሰል ታሪካዊ ማስረጃዎችን በመሰብሰብ የተጀመረው ቅርስ ማሰባሰብ አሁን በኢትዮጵያ ደረጃ ትልቁን የግል ሙዚየም እንደመሰሩት መነሻ እንደሆናቸው አቶ አብዱላሂ አል ሸሪፍ ይናገራሉ። የዘፈን ባንድ ሙጋድን እንለዋለን ባህላዊ የዛን 25ኛ ዓመታችንን ማንከብራሰብ

አልባሳት በግል መኖሪያ ቤት ከነበረ 17 ዓመት አመት ከ6000 ቃህ በላይ ግን ሳላውቀው ነው። ከዛ የጀመርኩት አራት ልጆቼ ባለቤት ያስ በሽተኛ እስከዛ ሆነዋል። በ1982 ዓ ም የተጀመረው ቅርስ የማሰባሰብ ስራ ቀጥሎ የግላቸው ሙዚየም ከከፈቱ በኋላ በ1999 ዓ ም የሚሌኒየም ዋዜማ ላይ በሐረር ከተማ የሚገኘው የቀዳማዊ ኃይለሥላሴ መኖሪያ ቤት በሙዚየምነት እንዲጠቀሙበት እንደተሰጣቸው ይናገራሉ። ከዛ በተፈሪ ቤት ነው ይሄ። ዘጠኝ ዓመት ነው ተከራከርኩት። ኃይለ ስላሴ እናንተ የብጠሎትን ታሪክ ነው ቤቱም ታሪካዊ ነው። እኔ የምሰበሰብኩት ታሪክ ነው። ዘጠኛ መት ተከራክረ ነው እያገኘት ፕሬዚዳንት ግርማ ወልደጊዮርጊስን ወደ ቤቴ ነው እያመጧቸው ምን አለ ለሀራሪ ህዝብ ትልቅ ነገር፣ የተቀደሰ ተግባር፣ ቅድሚያ የምሰጠው ይህ ቅርጽ እኮ የሀራሪ ባይሆን የአማራ ነው፣ የአማራ ባይሆን የኦሮሞ ነው፣ የኦሮሞ ባይሆን የሶማሌ ነው፣ የነኛ ወሎቦ ባይሆን የኢትዮጵያ ነው፣ የኢትዮጵያ ባይሆን የዓለም ቅርጽ ነው ተብሎ ነበራ። በዚህ የተነሳ ይህን ቤት ሰጡኝ። ከዛ ዜ በአሁኑ ጊዜ አምስት ኤግዚቢሽን ሩም አለ፣ ሁለት ጽህፈት ቤት አለ፣ አራት ወርክሾፖች አለ፣ ሁለት መጋዘን አለ። በኢትዮጵያ ደረጃ ወርክሾፕ አለ የለም። በሙዚየሙ ካሉት 13 ሺ ገደማ ቅርሶች በርከት የሚሉት የሀረሪ ብሔረሰብን የሚመለከቱ ቢሆንም በሙዚየሙ ግን የሁሉም ኢትዮጵያዊ ታሪክ እንደሚገኝ ነው በኩራት የሚናገሩት። እኔ በሀራሪ የጀመርኩትን ደግሞ ሀራሪ ብቻ አይደለም ስማ፣ አሁን የአማራውም አለ። አማራም የምኮራበት እዚህ ቤት ነው አሁን ቤተ ክርስቲያን ብሄድ መስቀልና ብራና ነው የሚያየ ታሪኩ ነው የሚያገኙ ሕዝብ ነው ሶማሌ፣ እንደ ኦሮሞ፣ እንደ አፋር፣ እንደ ስለዚህ አንድ ብሄር አይደለም፣ ብዙ አይደለም እንጂ የአፄ ዮሐንስ ሴፍ አለኝ። አፄ ዮሐንስ ከወርቅ የተሰራ በኋላ ታየዋለ ለሶማሌ አገር የሰጧቸው ከአፄ ዮሐንስ የተሰጠ 1874 በወርቅ የተሰራ ይላል። ለሶማሌ እንደመግዛት ተሰጡት ትግራጎች በለው። ያ ሁሉ አለ። የአጼ ቴዎድሮስ ሴፍም አለ የጎበዝ ሰው ጎራዴ ለንደን የሚል ከለንደን ጋር ራሳቸው ብቻ ነበር ግንኙነት ነበራቸው ያኔ የኃይል ሥላሴ ሴፍም አለ። የደርግም እናሸንፋለን ይላል። የኃይል ሥላሴ ለጃኖ ክብር፣ ለሀገር ፍቅር ይላል። የምኒልክ ሸዋ ንጉሥ ይላል። ሴፎቻቸውም አራት አለኝ ነፍጥ ደግሞ እዚህ ብቻ ነው አለው የድሮ ያው እሱኛ ነገበ ነፍጠኛ ይባላል የዛሬ ፖለቲካ እና የእናተ ነው። ቅርሶችን ከመሰብሰብ ባሻገር ደህንነታቸው ተጠብቆ ሳይበላሹ እንዲቆይ የሚያስችሉ ሀገር በቀል የቅርስ መንከባከቢያ ቴክኖሎጂዎችንም እንደሚጠቀሙ አቶ አብዱላ ጫውተ ሆናል። ከዚህ ባሻገር ቅርሶችን ለመጠበቅና ወደ ኮምፒውተር ስርዓት ውስጥ እንዲገቡ ወይም ዲጂታላይዝ እንዲሆኑ ከልዩ ልዩ ሀገራትና ግለሰቦች ድጋፎች እንደተደረጉላቸውም ይናገራሉ። በዘመናዊ ሬጅስትራ አርጋለሁ ዲጂታላይዝ አርጋለሁ። አንድም ኤክስፐርት የለኝም። ልጆችና ህዝቡ ነው ኤክስፐርቶቹ። አሁን በመንግስት ደረጃ መቶ ሰማኒያ አላቸው ኤክስፐርት አሁን በሀረር አራት የመንግስት ሙዚየም አለ ብሰበሰብ ለጉሩ አይደለም። ቴን ፐርሰንት ኦፍ ማይ ኮሌክሽን የላቸውም። እኔ ከ13 በላይ እቃዎች አለ። አሁን የአሜሪካን ኤምባሲ 35 እቃ መጣድን ገስቶ ለቅርስ ጥበቃ የሚሆን ነው ወይስ ቅርሶች ነው? ለዲጂታላይዜሽን እንግሊዝ መንግስት ሀያ ሺህ ፓውንድ ያ ዲጂታል ለማድረግ ፈረንሳይ አራት መቶ ሰባ ሺህ ብር ጋሽ አለሙዲን አንድ ሚሊዮን ብር እንዲሁም ኢትዮጵያዊ በጠቅላላ ይሰጠጋል። የክብር ዶክትሬትን ጨምሮ ልዩ ልዩ ሽልማቶችን የተሸለሙት አቶ አብዱላይ ከነኚህ ሽልማቶች ይበልጥ ህዝቡ እሳቸውን አምኖ በየቤቱ ያሉ ቅርሶችን ለእርሳቸው ሙዜ መስጠቱ ከብዶ እንደሚሰማቸው ይናገራሉ። እዚህ ግድግዳ በሙሉ ሽልማት ነው። እስኪ ዋና ዋና የሚሉትን እርሱ ዋና ዋና ሽልማቶች፣ አሁን የአመቱ በጎ ሰው እንደገና፣ አርአያ ሰው ከቅርጽ ጥበቃ ደግሞ ለእኔ ብቻ እየተሰጠ እውቅና ሌላ ሚሊዮን ብር በሰዎችም ያው በፕሮጀክት መልክ ብሰጠም ደስ ብላቸው ሽልማት ነው ራሱ እኔም ሰራ አላጻባሁ። ስለዚህ ህዝቡ ይህን ሁሉ ከሰበሰብኩት 13 ሺቃ 65 ፐርሰንት በላዩን ህዝብ ሰጠኝ። ይህ ሽልማት አለም ራሱ ሽልማት አለም። አሁን ኦሮሞ መጥቶ የምንኮራው እዚህ ቤት ብቻ ነው ስለ አማራው ማታ እዚህ ቤት ነው የምንቆራው። ስብ ከዚህ በላይ ምን ሽልማት አለ? ሙዚየም ውስጥ ባሉ የቅርስ አይነትና ብዛት እንደተገረሙ ያናገርናቸው ናቸው ጎብኚዎች ይመሰክራሉ። የእርቃልም ጌታቸው የመጣ ከሀረሚ ዩኒቨርሲቲ ሀረርን ለመጎብኘት የመጣ ነው እና በዋናነት ጀጎል ግንብ ሲባል ነው የሚሰማ። እሱንም በአይን አይተን ለማረጋገጥ ባየነው ነገር በጣም ደስ ብሎናል። የተለያዩ ጥንታዊ በትምህርት የምናውቃቸውን ቅርሶች በአካልና በአይን ስላየን በጣም ደስ ብሎናል። የባለ አንድ ፎቁ የቀዳማዊ ኃይለሥላሴ መኖሪያ ቤት አሁን እየጠበባቸው እንደመጣ የሚናገሩት አቶ አብዱላይ በዚህ ረገድ ቀጣይ ድጋፍ እንደሚሹ ነግረውናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ። እናመሰግናለን። ቀጣዩ መሰናዶ ስፖርት ነው። የቶኪዮ ኦሎምፒክ ላይ ያተኮሩ ዜናዎችን እንደሚከተለው እናሰማቸዋለን። የቶኪዮ ኦሎምፒክ ስፖርታዊ ፉክክሮች ቀጥለዋል። በስፖርት መድረኩ ኃያላን የነበሩት ሀገራት ዘንድሮም የሜዳሊያ ሰንጠረዡን እየመሩ ይገኛሉ። ዩናይትድ ስቴትስ በሰባት ወርቅ፣ በሶስት ብርና በአራት ነሐስ በአጠቃላይ በ14 ሜዳሊያዎች ዓለምን እየመራች ትገኛለች። አዘጋጇ ጃፓን በሰባት ወርቅ፣ በአንድ ብር፣ በሶስት ነሐስ በአጠቃላይ በ11 ሜዳሊያዎች ትከተላለች። ቻይና በስድስት ወርቅ፣ በሶስት ብርና በስድስት ነሐስ በአጠቃላይ በ15 ሜዳሊያዎች የሶስተኛ ደረጃን ይዛለች። ከአፍሪካ ሀገራት እስካሁን የወርቅ ሜዳሊያ ያስመዘገበችው ሀገር ቱኒዚያ ብቻ ናት። በወንዶች 400 ሜትር ነፃ ዋና ውድድር አህመድ ሀፍናዊ ለሀገሩም ሆነ ለሀገሪቱ የመጀመሪያውን ወርቅ አስገኝተዋል። ጄክ ማክሌን ከአውስትራሊያ ኪሪያን ስሚዝ ደግሞ ከዩናይትድ ስቴትስ የብርና የነሐስ ሜዳሊያ ተሸላሚ ሆነዋል። ኢትዮጵያ እስካሁን በሁለት ስፖርቶች ተወዳዳሪዎቿን አሳትፋለች። በ58 ኪሎ ግራም ቴኳንዶ ስፖርት ዘርፍ የተሳተፈው ሰለሞን ቱፋ ደምሴ በመጀመሪያው ዙር ጃፓናዊውን ሰርጂዮ ሱዙኪን ማሸነፍ ቢችልም በቀጣይ ባደረጋቸው ውድድሮች ግን ተረትተዋል። በአጠቃላይ ከ15 ተፋላሚዎች መካከል ሰባተኛ ደረጃን በማግኘት ውድድሩን በአበረታች ደረጃ አጠናቋል። የዚህ ውድድር አሸናፊ ጣሊያናዊው ቪቶ ዴላኪዊላ ሆኗል። የብር ሜዳሊያውን ደግሞ ሙሐመድ ካሊል ከቱኒዚያ የነሐስ ሜዳሊያውን ጃንግጃን ከደቡብ ኮሪያ ወስደዋል። ትናንት በተደረገው የሴቶች የጎዳና ብስክሌት ግልቢያ ውድድር ላይ ተሳታፊ የነበረችው ኢትዮጵያዊቷ ሰላም አመሀ ውድድሩን አቋርጣለች። ኦስትሪያዊቷ አና ኪሶፎር፣ ኔዘርላንዳዊት አኒሜክ ቫን ቭላውተን እንዲሁም ጣሊያናዊቷ ኤሊዛ ሎንግ የወርቅ ብርና ነሐስ ሜዳሊያዎችን ወስደዋል። ውድድሩ 221 ኪሎ ሜትርን ማካለል ይጠይቃል። በመካሄድ ላይ ባለው ኦሎምፒክ ያልተጠበቁ ውጤቶችም እየተመዘገቡ ነው። ከእነዚህ መካከል አንዱ ስለሆነው የወንዶች ቅርጫት ኳስ ጥቂት ብለን አጭር የስፖርት ዳሰሳችንን ንግታ። የህልም ቡድን ተብሎ የሚጠራውና እውቅ ተጫዋቾችን ያሰለፈው የዩናይትድ ስቴትስ ቅርጫት ኳስ ቡድን በፈረንሳያቸው 83 ለ76 ተሸንፏል። በኦሎምፒክ ታሪክ ከ17 ዓመት ወዲህ የዩናይትድ ስቴትስ ቡድን ሲሸነፍ ይህ የመጀመሪያው ነው። ሁለቱን ስላመሻችሁ በእጅጉ አመሰግናለን። ሀብታሙን ስዩን በመስተንግደው ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት። gets by